ፌዴራል ጠቅላይ አቃቤ ሕግ የዶክተር መረራ ጉዲና ጠበቆች ያቀረቡት ተጨማሪ መቃወሚያ የወንጀል ሕግ ስነ ስርዓቱን ድንጋጌ ያልተከተለ እንደሆነ ጠቁሞ ፍርድ ቤቱ ውድቅ እንዲያደርገው አመልክቷል። በተከሳሽ ላይ የቀረበው ማስረጃም በሕግ አግባቢነት አለው ሲል ተከራክሯል። ፍርድ ቤቱ ብይኑን ለማሰማት ተለዋጭ ቀጠሮ ሰጥቷል። ከዚህ በቀደመው ቀጠሮ የዶክተር መረራ ጉዲና ጠበቆች ያቀረቡትን ተጨማሪ የክስ መቃወሚያ ፌዴራሉ ጠቅላይ አቃቢ ህግ በጽኑ ተቃውሟል። መለስካቸው አማሃ ተጨማሪ አለው አቃቢ ሕግ ለፍርድ ቤቱ በጽሑፍ ባቀረበው መልስ መሰረት የተከሳሽ ጠበቆች በደንበኛቸው ላይ ለተመሠረተው ክስ መቃወሚያ ሲያቀርቡ ለሶስተኛ ጊዜ ነው ይላል። ይህ ደግሞ በወንጀል ሥነ ሥርዓት ድንጋጌ የሌለ ነውና መቃወሚያውን ፍርድ ቤቱ ውድቅ ያድርግልን ሲል አመልክቷል። አቃቢ ሕግ አክሎም ፍርድ ቤቱ ይህንን የማይቀበለው ከሆነ ሌላም መከራከሪያ ነጥብ እንዳለው በማመልከት ያቀረበው ክስ የአድማ ስምምነት በማድረግ ሙከራ ወንጀል እንደሆነ ያስታውሳል። ስለሆነም የአድማ ስምምነት በወንጀል ሕጉ በተመለከተው መሰረት አንድነት ያላቸው በመሆኑ አንደኛ ሁለተኛና ሶስተኛ ተከሳሾች ማለትም ዶክተር መረራ ጉዲና ፕሮፌሰር ብርሃኑ ነጋና አቶ ጀዋር መሐመድ ከኢሳትና ከኦሮሞ ሚዲያ ኔትወርክ ማለትም ከአራተኛና ከአምስተኛ ተከሳሾች ጋር ሲያደርጉት የነበረውን ግንኙነትና አንድነታቸውን የሚያሳይ ማስረጃ ያቀረበው በሕግ ስልጣን በተሰጠው የብሔራዊ መረጃና ደህንነት አገልግሎት መሆኑን አረጋግጦ ተቀባይነት ያለው ማስረጃ ነው ብሏል። የዶክተር መረራ ጉዲና ጠበቆች ቀደም ሲል በነበረው ቀጠሮ ችሎት ያቀረቡት ደግሞ ክሱ በጸረ ሽብር ህጉ መሰረት ያልቀረበ በመሆኑ በከሳሽ አቃቢ ህግ ሰነድ ማስረጃ ዝርዝር እንደተመለከተው ሁለት ማስረጃዎች የተገኙት በሽብር ወንጀል ድርጊት ተጠርጥረው ከተያዙ ሰዎች የሚገኝ እንደሆነ በግልጽ የሚታይ በመሆኑ ማስረጃዎቹ በደንበኛቸው ላይ እንዳይቀርቡ ትእዛዝ እንዲሰጥላቸው ፍርድ ቤቱን ጠይቀው ነበረ። ፍርድ ቤቱ በጉዳዩ ላይ ብይኑን ለማሰማት ለሰኔ 30 ቀን 2009 ዓ.ም ቀጠሮ ቆርጧል። አቃቢ ህግ ከዚህ በቀደመው ቀጠሮ በነበረው ችሎት ፍርድ ቤቱ እንዳዘዘው አራተኛና አምስተኛ ተከሳሾችን ማለትም ኢሳትንና ኦኤምኤንን በተመለከተ ክሱን አሻሽሎ ማቅረቡን ዛሬ ፍርድ ቤቱ አስታውቋል። ከወራት በፊት አቃቢ ህግ በኦፌኮ መሪ በዶክተር መረራ ጉዲና በፕሮፌሰር ብርሃኑ ነጋ በአቶ ጀዋር መሐመድ በኢሳት የኢትዮጵያ ሳተላይት ቴሌቪዥንና በኦኤምኤን በኦሮሞ ሚዲያ ኔትወርክ ላይ ክስ መስርቷል። ከዶክተር መረራ ጉዲና በስተቀር የሌሎቹ ጉዳይ በሌሉበት እንደሚታይ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ